የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ ለይፋ ጉብኝት ኬንያ ገብተዋል። ሜይ ዛሬ ከኬንያው ፕሬዚደንት ኡሁሩ ኬንያታ ጋር ተገናኝተው ተነጋግረዋል። በርካታ ስምምነቶችንም መፈራረማቸው ተገልጿል። ከፊርማ ስነ ስርዓቱ በኋላ መሪዎቹ በሰጡት ጋዜጣዊ መግለጫ ሁለቱ ሀገሮች ከኬንያ በሕገ ወጥ መንገድ ተወስዷል የተባለን ድምረት ለመመለስ መስማማታቸውን ገልጸዋል። ገልሞ ዳዊት ተጨማሪ አለው ከናይሮቢ የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜ ለይፋ ጉብኝት አፍሪካ ናቸው። ጠቅላይ ሚኒስትሩ ትላንት ደቡብ አፍሪካን የጎበኙ ሲሆን ዛሬ ደግሞ ኬንያ ገብተው ከፕሬዝደንት ውህሩ ኬንያታ ጋር ተወያይተዋል። ሁለቱ መሪዎች ከንግግራቸው በኋላ ኬንያና ብሪታንያ በተለያዩ መስኮች አብሮ ለመስራት ከስምምነት መድረሳቸውን አስታውቀዋል። ከስምምነቱ አንዱ በሙስና ከኬንያ ተወስዶ ዩናይትድ ኪንግደም ስለሚገኝ የህዝብ ንብረት ነው። የኬንያው ፕሬዝደንት ውህሩ ኬንያታ፣ ክብርት ጠቅላይ ሚኒስትር በተፈራረምናቸው ስምምነቶች መሰረት በሁለቱ ሀገሮቻችን መካከል ያለው ግንኙነት ዛሬ ይበልጥ ተጠናክሯል። አንደኛው በጸጥታ መስክ፣ ሁለተኛው ደግሞ በሙስና ከኬንያ ተወስደው ዩናይትድ ኪንግደም ስለሚገኙ የሕዝብ ሀብት የሚመለስበትን መንገድ ማበጀት ነው። ብዙዎቻችሁ እንደምታውቁት ሰሞኑን ተመሳሳይ ስምምነት ከስዊትዘርላንድ ጋር አድርገናል። አሁን ዩናይትድ ኪንግደምም መስማማቷ ለእኛ ደስታ ነው። ጠቅላይ ሚኒስትር ቴሬዛ ሜይ በበኩላቸው ሀገራቸው ከአፍሪካ ጋር ያላትን የኢኮኖሚ ትስስር ይበልጥ እንዲጠናከር እንደምትፈልግ ገልጸው በአውሮፓውያን አቆጣጠር በ2022 ከሰባቱ የዓለም መንግስታት በአፍሪካ ብዙ መዋል ነዋይ በማፍሰስ ቀዳሚ ሀገር የመሆን እቅድ እንዳላት ተናግረዋል። ዩናይትድ ኪንግደም ከኬንያ ጋር ያላትን ንግድ ማሳደግ እንደምትፈልግና በጸጥታው ረገድም ሀገራቸው ለኬንያ ድጋፍ እንደምትሰጥ አስረድተዋል። ዛሬ በጸጥታው ረገድ ያሉንን ስምምነቶች ወደፊት የሚያራምድ አዲስ ምምነት ተፈራርመናል። የምስራቅ አፍሪካ ጸጥታ እንዲሻሻል ዩናይትድ ኪንግደምም ወታደሮቿን በኬንያ እንዲሰለጥኑ ማድረግ ብቻ ሳይሆን ከኬንያውያን ጋር እንዲሰሩም እያደረገች ነው። አፍሪካም የራሱን አቅም ገንብቶ በጸጥታ ጥበቃው ራሱን እንዲችል እንደግፋለን። ጠቅላይ ሚኒስትር ቴሬዛ ሜይ ኬንያ በሶማሊያ ሰላም እንዲሰፍን የምታደርገውን ጥረት አድንቀው መንግስታቸው በሶማሊያ ለሚገኘው የአፍሪካ ሕብረት ሰላም አስከባሪ ኃይል አዲስ ፈንድ መፍቀዱንም አክለው ተናግረዋል። ዛሬ በኬንያ ጉብኝት ላይ የሚገኙት ጠቅላይ ሚኒስትር ቀጥለው ናይጄሪያን እንደሚጎበኙ ይጠበቃል። ተረሳ ሜይ ማርጋሬት ታቸር በ1988 ዓ ም ኬንያን ከጎበኙ ወዲህ ወደ ምስራቅ አፍሪካዊቱ ሀገር ሲሄዱ ሁለተኛዋ ከፍተኛ የብሪታንያ ባለስልጣን መሆናቸው ነው። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ